በአማራ ክልል ርዕሰ መስተዳደር አቶ ገዱ አንዳርጋቸው አቅራቢነት ሹመታቸው ትናንት የጸደቀላቸው የካቢኔ አባላት 12 ሲሆኑ አስሩ ባሉበት እንዲቀጥሉ ተደርጓል። በስልጣናቸው ከረጉት መካከል የክልሉ ምክትል ርዕሰ መስተዳደር አቶ ብናልፍ አንዱ አለምና የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ይገኙበታል። በገዥው ፓርቲ ብአዴን የተሞላው የክልሉ ምክር ቤት አባላት ሹመቱን ለህዝብ ጥያቄ ምላሽ የሰጠና ትክክለኛ እርምጃ በሚል ሲያወድሱ ተደምጠዋል። የፖለቲካ ተንታኙ አቶ ቻላቸው ታደሰ ግን የክልሉ መንግስት የወሰደውን የካቢኔ ሽግሽግ ከመሰረታዊ የፖለቲካ እርምጃ የራቀ ተራ ጉዳይ ነው ሲሉ ያጣጥሉታል። እንግዲህ ያው አራቱ ፓርቲዎች የሚመሯቸው አራቱ ክልሎች ዋና ዋናዎቹ ኦሮሚያ ክልል፣ ደቡብ ክልል፣ አማራ ክልል እና ትግራይ ክልል በኢህአዴግ አባል ድርጅቶች የሚመሩ ክልሎች ናቸው በቀጥታ ማለት ነው። ስለሆነም ከፌዴራል መንግስቱ በፌዴራል ደረጃ ካደረገው ለውጥ በተቃራኒው ይሄዳሉ ተብሎ አይገመትም። የፌዴራሉ ግልባቸ ያደርጋሉ ተብሎ ነው የሚታሰበው እና ያደረጉትም ነገር ያንን ነው እና አካሄዱ ያለውን ሁኔታ የማስቀጠል ነው። አሁን የተደረገው ነገር ጥገናዊ ለውጥ ሊባል እንኳ የማይመጥን ነው። የፖለቲካ ተንታኙ ወደ መጠነ ሰፊ ቀውስ እየገባች ላለችና አስቸኳይ ጊዜ ለታወጀባት ሀገር የካቢኔ ሹምሽር ለውጥ አያመጣም ባይ ናቸው። ይልቅስ በሀገሪቱና በክልሉ ውስጥ በተደጋጋሚ እየተነሱ ላሉ ፖለቲካዊ ጥያቄዎች ፖለቲካዊ እርምጃዎች ያስፈልጋሉ ሲሉ ይሟገታሉ። የህዝብ ጥያቄ የካቢኔ ለውጥ አይደለም ሲሉም ያስረግጣሉ። የክልሉ መንግስት የኮሚኒኬሽን ዳይሬክተር አቶ ንጉሱ ጥላሁን ግን የሰዎች መቀየር ለውጥ አያመጣም የሚለውን ትችት አይቀበሉም። የሰው ለውጥ ለውጥ አያመጣም የሚለው አስተሳሰብ ትክክል አይመስለኝም። ምክንያቱም ሰው ለውጥ ያመጣል። ዋናው ነገር የክልሉ አመራር እና በየደረጃው ያለው አመራር ለሕብረተሰቡ በቂ አገልግሎት አለመስጠት እና በመልካም አስተዳደር እጥረት የሚገለጹ ችግሮች ናቸው ጎልተው የወጡት። እነዚህን ችግሮች የሚፈታው አመራር ነው። ስለዚህ አመራር መቀየር፣ አመራር ለውጥ ማምጣት፣ በአስተሳሰብም ጨምሮ ለውጥ ማምጣት ወሳኝ መሆኑ ማንም የሚክደው ጉዳይ አይደለም። ባለፈው አንድ አመት በአማራ ክልል የተከሰቱ ችግሮችን ወደ ኋላ መለስ ብለው የሚያስታውስ አቶ አላቸው የወልቃይት ጥያቄን በምሳሌነት አንስተው ከገዢው ፓርቲ ውስጣዊ አሰራር አንጻር እንዴት መፍትሄ አልባ እንደሆነ ያስረዳሉ። በገዢው ፓርቲ በማዕከሉና በክልሎች መካከል ቨርቲካል የሆነ ተዋረዳዊ የሆነ ግንኙነት እንጂ የአግድሞሽ የሆነ ውይይት በክልል ፓርቲዎች መካከል የለም። ስለዚህ አሁንም በባዴን እና በህዋት መካከል ውይይት ኑሮ የወልቃይት ችግር ይፈታል ብዬ አላምንም። ትግራይ ክልልም የሚመራው ህዋት ይህንን የወልቃይትን ችግር ፈትቶ መፍትሄ ይሰጣል ወይም ከባዴን ጋር ጋራ መድረክ ይቀመጣል የሚል እምነት የለም። ስለዚህ የወልቃይት ችግርም እየተንከባለለ እንደሚቀጥልና ትግራይ ክልል ሙሉ በሙሉ ቁጥጥሩን አጥብቆ ሊቀጥል እንደሚችል ነው። አቶ ንጉሱ የወልቃይትን ጥያቄ ለመፍታት በአማራና ትግራይ ክልል አመራሮች በኩል ችግር እንደነበር ይቀበላሉ። ሆኖም አሁን ስምምነት ላይ እንደተደረሰና ወደ ተግባር ሊገባ እንደሆነ ይናገራሉ። ከአሁን ቀደም ችግሩ የተንከባለለበት ምክንያት በሁለቱ አጎራባች ክልሎች አመራሮች በኩል ችግሩን ለመፍታት የነበረ የመነሳሳት ወይም ደግሞ ፍላጎት የማጣት ነበር። ችግሩን ከህዝብ ዓይን ችግሩን ከዜጎች ዓይን አኳያ መፍታት እና ማየት ረገድ እጥረት ነበረ። አሁን ግን ችግሩን ቁጭ ብሎ ተመካክሮ ህዝቡን አወያይቶ መፍታት ተገቢ እንደሆነ ስምምነት ተደርሷል። ይሄንን ስናደርግ ደግሞ ግጭቶቹ ከተከሰቱባቸው ጊዜያትም ወዲህ በተመለከተ አመራር በማደራጀ ኤክስፔሪንስ በየቦታው የተነሱ ችግሮችን በመፍታት ህዝቡን በማወያየት ላይ ነው ያለነው። አሁን ወደ ተግባራዊ እንቅስቃሴ የሚገባበት ወቅት ነው። እርሳቸው ይህን ይበሉ እንጂ ትናንት በተጠናቀቀው የምክር ቤት ስብሰባ ላይ ጭምር በአማራና በትግራይ መካከል ስላለው የወሰን ጥያቄና የወልቃይት ጉዳይ ጠንከር ያሉ አስተያየቶች ሲነገሩ ተደምጠዋል። የወሰን ጥያቄው አስራ አምስት ዓመት ፈጅቷል። ቁርጥ ያለ ነገር ይወሰን ያሉም ነበሩ።